ላይ ያለው ሀቅ እውነቱ ፊታችን ያለው ምርጫ ታዛቢ የሌለው ነው። በነገራችን ላይ እስካሁን ያለውም ሂደት ታዛቢ ያስፈልገው ነው። የቀደሙት የተቃዋሚው ጥምረት የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ምርጫ የሚታዘበው እንግዲህ አንዳንድ አካላት በታዛቢነት በዘንድሮ ምርጫ መገኘት አለመገኘት ከምርጫው ቫሊዲቲ ጋር ምንም የሚያያዝ ነገር አይደለም። እኚህኛው ደግሞ የብሔራዊ ምርጫ ቦርድ ዋና ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋ ዱፊሳ ናቸው። መጪውን የኢትዮጵያ ምርጫ አስመልክቶ ከተናገሩት የተወሰደ ነው። በዕለቱ አብርስ ዝርዝሩን ይዘናል። አድማጮች አሁን ዜናዎችን እናሰማለን። ኤርትራ የኬንያው ፕሬዚደንት ኡሁሩ ኬንያታ አውሮፕላን በአየር ክልሏ እንዳይበር ፍቃድ ከልክላለች ተብለው የወጡ ዘገባዎችን አስመራ ውድቅ አድርጋለች። አውሮፕላኑ በዚሁ ሳቢያ መቀጠል የነበረበትን ጉዞ አቋርጦ ወደ ሀገሩ ለመመለስ ተገዷል ተብሏል። ዘ ስታንዳርድ የተባለው የኬንያ ጋዜጣ በኬንያ የኤርትራውን አምባሳደር በየነ ርሶምን ጠቅሶ ትላንት ሲዘግብ የኬንያው ፕሬዚደንት አውሮፕላን በኤርትራ አየር ላይ እንዲያልፍ ፍቃድ ተሰጥቶታል። አስፈላጊ እርዳታዎችን በሙሉ ለኬንያ ውጭ ጉዳይ ሚኒስቴርና ለኤቪየሽን ባለሥልጣናት አድርሰናል ማለታቸውን ገልጿል። አምባሳደር ሩሶም ይህን አስተያየት የሰጡት ኤርትራ የኬንያውን ፕሬዚደንት ጄት እንዲመለስ ያዘዘችው የኬንያ መገናኛ ብዙኃንና ፖለቲከኞች አስመራ አልሻባብን ስለምትደግፍ አውሮፕላኑ ሊመታ ይችላል ከሚል ስጋታቸው ጋር ተያይዘው ነው ለሚሉ ዘገባዎች ምላሽ ሲሰጡ ነው ብሏል ስታንዳርድ ጋዜጣ። ኤርትራ የኬንያው አውሮፕላን በሀገሯ ላይ እንዳይበር ከልክላለች የሚለው ክስ ሙሉ በሙሉ ሐሰት ነው። የፕሬዚደንት ሁሩ ጄት እንዲያውም ኤርትራ አየር ክልል አልደረሰም። እንዲመለስ የተደረገው ገና ኢትዮጵያ ግዛት ውስጥ እያለ ነው ሲሉ አምባሳደር በየነሩ ሰውም አክለዋል። በኢትዮጵያ የኬንያ አምባሳደር ካትሪን ሙዋንጊ ወደ ናይሮቢ ተጠርተው ሁኔታው ወደፊት በኢትዮጵያና ኬንያ ዲፕሎማሲያዊ ግንኙነት ላይ ስለሚኖረው እንደምታ ማብራሪያ እንዲሰጡ መጠየቃቸውን ሲቲዝንስ ኒውስ የተባለው ሌላ ጋዜጣ ዘግቧል። የኢትዮጵያ መንግስት ግን እስካሁን ከዚህ ድንገት ጋር በተያያዘ የሰጠው አስተያየት የለም። ይህ በእንዲህ እያለ የፕሬዚደንቱ አውሮፕላን እንዴት ወደ ናይሮቢ እንዲመለስ ተገደደና የሀገሪቱ መሪ ደህንነት አደጋ ሊገጥመው ይችል ነበር ወይ የሚሉ ጥያቄዎች መልስ እንዲያገኙ ምርመራ መጀመር አለበት ሲል የኬንያ ምክር ቤት በትላንትናው እለት ትዕዛዝ ሰጥቷል። የኬንያውን ፕሬዝደንት የያዘው ጄት ያመራ የነበረው ወደ ዱባይ ሲሆን ከዚያም የንግድ አውሮፕላን ይዘው ለስብሰባ ወዲህ ወደ ሎስ አንጀለስ፣ ካሊፎርኒያ ያቀኑ እንደነበር ታውቋል። የኬንያ መንግስት እስካሁን በዚህ ጉዳይ ላይ ይፋ መግለጫ አልሰጥም። ደቡብ አፍሪካ ውስጥ ጥቃት የደረሰባቸው ውጭ ዜጎች ወደ ሀገራቸው እንዲመለሱ የዝምባብዌው ፕሬዚዳንት ሮበርት ሙጋቤ ትናንት ረቡዕ ማሳሰባቸው ተነገረ። የሚስተር ሙጋቤ አስተያየት ይፋ የተሰማው በእንግሊዙ ምኅጻረ ቃል ሳድግ ማለትም የደቡባዊ አፍሪካ የልማት ማህበረሰብ መሪዎች የክልሉ ኢንዱስትሪ ስለሚስፋፋበት ውናት ያካሄዱት ውይይት ሲያበቁ ንግግር ባሰሙበት ወቅት ነው። ከሀራሬ የአሜሪካ ድምጽ ቢሮ ሰባስቲያን ሞፉ ያደረሰን ዘገባ አዲስ አበባ ያቀርበዋል። የደቡባዊ አፍሪካ የልማት ማህበረሰብ ሳድቅ መሪዎች ሀራሬ ላይ ያካሄዱትን የአንድ ቀን ስብሰባ እንዳጠናቀቁ በቅርቡ በውጭ ዜጎች ላይ የተፈጸመው ጥቃት እንዳይደገም የደቡብ አፍሪካ መንግስት የወሰደውን እርምጃ በማወደስ የጋራ መግለጫ አውጥተዋል። የሳድቅ እና የአፍሪካ ህብረት ሊቀመንበር የሆኑት ፕሬዝዳንት ሙጋቤ ለጋዜጠኞች ሲናገሩ አፍሪካውያን ከአህጉሪቱ ትላልቅ ኢኮኖሚዎች ሁለተኛ ወደ ሆነችው ወደ ደቡብ አፍሪካ መሰደድ አይኖርባቸውም ብለዋል። ህዝቦቻችን ወደ ደቡብ አፍሪቃ የመሰደድ ቀልብ ሊያድርባቸው አይገባም። ደቡብ አፍሪቃ ከአህጉሪቱ ደቡባዊ አገሮች መካከል ገነት ነች ብለው ያስባሉ። እርግጥ ነው የተሻለ ብልጽግና ይታይባታል። ሄዳችሁ ስታዩት ግን የአፍሪቃውያኑ ኑሮ አነስተኛ እንደሆነ ነው የምትገነዘቡት። ነጮቹ ናቸው የተሻለ ህይወት የሚኖሩት። በዚህ ደቡብ አፍሪቃ ውስጥ በተካሄደውና ዚኖፎቢያ ማለትም የመጤዎች ጥላቻ በተባለው ጥቃት በአብዛኛው የተጎዱት ወደዚያው የተሰደዱ ዚምባብያውያን እንደሆኑ ዘገባዎች ያመለክታሉ። ግምታቸውም ወደ ሦስት ሚሊዮን እንደሆነ ተገልጧል። የደቡብ አፍሪቃው ፕሬዝዳንት ጄኮብ ዙማ ለሳድቅ ስብሰባ ወደ ሐራሬ ከመሄዳቸው አስቀድሞ በተናገሩት ቃል ምንም እንኳ አጀንዳ ላይ ባይኖርም ይህ የዜኖፎቢያ ጥቃት ለውይይት እንዲቀርብ ፍላጎታቸው እንደሆነ ግን ገልጠዋል። የማላዊው መሪ ፒተር ማትሪካም እንዲሁ በዚህ የሰባት ሰዎች ሕይወት በጠፋበት የመጤዎች ጥላቻ ዜኖፎቢያ ላይ ፕሪቶሪያ የነበራትን አያያዝ እንዲቃወሙ ሥልጣናቸውን እያስረከቡ ያሉት የናይጄሪያው ፕሬዚዳንት ጉድላቅ ጆናታን በደቡብ አፍሪካ ለናይጄሪያው ከፍተኛ ኮሚሽነር አሳስበዋል። የአፍሪካ ኅብረት በበኩሉ ደቡብ አፍሪቃ አመፁን ለማስቆም ያደረገቻቸውን ጥረቶች አወድሶ ሆኖም አፍሪቃውያንና ሌሎች የውጭ ዜጎችን ሕይወት ለማዳን የበለጠ ጥረት እንደሚያሻ አመልክቷል። በቡሩንዲ የወቅቱ ፕሬዚዳንት ፒየር ኩሩንዚዛ ለሶስተኛ የሥራ ዘመን እንደገና እንዲወዳደሩ በእጩነት መቅረባቸው የፖለቲካ ተቃውሞ ባስነሳበት በአሁኑ ሰዓት መንግሥት ሳይጠበቅ ብሔራዊ ዩኒቨርሲቲውን ዘግቷል። ቡጅምቡራ ከተማ የሚገኘው ዩኒቨርሲቲ በሩን ለመዝጋት የወሰነውና አዳሪ ተማሪዎችን ያሰናበተው በዛሬ ዕለት ነው። የፕሬዝደንቱ በእጩነት መቅረብ ሕዝባዊ ቁጣ ከቀሰቀሰ ካለፈው ቅዳሜ ወዲህ ፖሊሶች በመቶዎች ከሚቆጠሩ ሰልፈኞች ጋር ተጋጅተው በትንሹ አምስት ሰዎች መሞታቸውን ዘገባዎች ያስረዳሉ። የወቅቱ ፕሬዚደንት ለሶስተኛ ጊዜ እንዲወዳደሩ መፍቀድ ሕገ መንግስታዊ አይደለም ሲሉ ነው ተቺዎች የሚናገሩት። ከትላንት በስቲያ ማክሰኞ በዚህ ጉዳይ ላይ አስተያየት የሰጡት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ከፕሬዚዳንቱ፣ ከሌሎች የመንግስቱ ከፍተኛ ባለሥልጣናትና ከፖለቲካ ፓርቲ መሪዎች ጋር እንዲነጋገሩ በታላቁ የሐይቆች አካባቢ ልዩ ልዑካቸውን ሳይድ ጄኒትን ወደ ቡሩንዲ እንደሚልኩ አስታውቀዋል። ኔፓልን በሰበቀው በቅዳሜው ኃይለኛ ርዕደ መሬት የሞቱት ሰዎች ቁጥር ወደ አምስት ሺ አምስት መቶ ከፍ ማለቱን ባለሥልጣናቱ ዛሬ ገለጡ። በሕይወት ለተረፉት እጅግ አስፈላጊ ቁሳቁሶችን ማድረስ ይቻል ዘንድ የእርዳታ ሠራተኞችና የረዴ ቡድኖች ጥረታቸውን ቀጥለዋል። አሳሽ ጓዶች ዋና ከተማዋ ካትማንዱ ውስጥ ከወደቀ ህንፃ ፍርስራሽ ስር ለአምስት ቀናት ቆይቶ በሕይወት የተረፈ አንድ ወጣት አግኝተው አውጥተዋል። ጓዶቹ ልጁን ካወጡ በኋላ ተሸክመው ወደ አምቡላንስ መኪና የተጣደፉ ሲወስዱ የተመለከቱት በአካባቢው የነበሩ ሰዎች ደስታቸውን ቦታና በጭብጨባ ነው የገለጡት። ይህ በእንዲህ እንዳለ የአሜሪካ ድምጽ ዘጋቢ ስቲቭ ሀርማን የማጃጋኦን መንደር ጎብኝቶ ንብረታቸው የወደመባቸውን ነዋሪዎች አነጋግሯዋል። ፍርስራሹን እያጸዱ ሲሆን የውጭ በቂ እርዳታም እንዳላገኙ ነግረውኛል ይላል። በዚህኛው የሀገሪቱ ክፍል እርዳታው በጣም አነስተኛና ብልጭ ድርግም የሚል አይነት ነው ይላሉ። ትላንት የሲንጋፖር የሕክምና እርዳታ ሰጭ ጓዶች ብቅ ብለው እንደነበርና ለሀያ ደቂቃ ብቻ ቆይተው እንደተመለሱ አውግተውኛል። የረዲት አቅርቦትን ሁኔታ ለመገምገም የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ኃላፊዋ ቫለሪ አሞስ ኔፓልን ለሶስት ቀናት ለመጎብኘት ዛሬ ይደርሳሉ ተብሎ ይጠበቃል። አድማጮች፣ ዜና በቀጥታ የሚተላልፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። ምስራቃዊቷ የዩናይትድ ስቴትስ ከተማ ቦልቲሞር በፖሊስ ይዞታ ስር እያለ ህይወቱ ባለፈው አፍሪካዊ አሜሪካዊ የተቆጡ ነዋሪዎቿ ለሁለት ቀናት ካካሄዱት ሁከት ቀስ በቀስ እየተላቀቀች ሲሆን ባለሥልጣናቱ የምርመራው ውጤት መቼ ለህዝብ ይፋ ይደረጋል የሚለውን ጥያቄ እያለሳለሱ ነው። ሕብለ ሰረሰሩ ላይ ከባድ ጉዳት ደርሶ ሕይወቱ ባለፈው የሃያ አምስት ዓመት ዕድሜ በነበረው ፍሬዲ ግሬ የተያዘው ምርመራ ውጤት ይፋ እንደሚሆን የሚጠበቀው በዛሬ ዕለት ነው። ውጤቱም ለሜሪላንድ ጠቅላይ አቃቤ ሕግ ቢሮ ይላክና ከወጣቱ ግድያ ጋር ግንኙነት አላቸው የተባሉት ስድስት ፖሊሶች ሊከሰሱ ወይም ላይከሰሱ እንደሚችሉ ይወስናል። የከተማዋ ከንቲባ ስቴፈኒ ሮሊንግስ ብሌክ እና ሌሎች ባለሥልጣናት ግን የምርመራው ውጤት ይደርሳል ወይም በፖሊሶቹ መከሰስ አለመከሰስ ጉዳይ ላይ በዛሬው ቀን ውሳኔ ይሰጣል ብለው አያምኑም። በመጨረሻም እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ ም ከኖቤል ሰላም ተሸላሚዋ ሎሬት ከማላላ ዩስፋዚ ጥቃት ጋር በተያያዘ እጃቸው አለበት የተባሉ አስር ወንዶች ላይ እያንዳንዳቸው በ25 ዓመት ጽኑት ስርዓት እንዲቀጡ አንድ የፓኪስታን ፍርድ ቤት በዛሬው እለት ብይን ሰጥቷል። ከእነዚህ አስሩ ውስጥ ግን የማላላን ጭንቅላት በጥይት የመታው ታጣቂ የለበትም። ሸሽቶ አፍጋኒስታን እንደገባ ይታመናል። ነውጠኛው የታሊባን ቡድን ማላላን ኢላማ ያደረጋት በሴት ልጆች ትምህርት መታነጽ ላይ ስለምትሰራና ስለምታበረታታ መሆኑ ተዘግቧል። በህይወት የተርፋ ለሕክምና እንግሊዝ ሀገር ስትሆን ድና ትምህርቷን ቀጥላለች። ማላላ ባለፈው ዓመት በ17 ዓመት ዕድሜዋ የኖቤል ሽልማት ስታገኝ የመጀመሪያ ወጣት ሎሬት ሆናለች። አያም ማላላ እኔ ማላላ ነኝ ለሴት ልጆች መማር በጽናት የቆምኩና በታሊባን ጥይት የወደቅኩ ስትል ስለ ግል ታሪኳ የጻፈችው መጽሐፍ ባለፈው ዓመት ለንባብ በቅቷል። አድማጮች የሰዓቱ የዓለም ዜና ይኸው ነበር። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደነን። የአማርኛ ነገር ዛሬም እያነጋገረ ነው። የባህር ዳር ዩኒቨርሲቲ በቅርቡ ያካሄደው ሀገር አቀፍ የአማርኛ ቋንቋ ወደ ጥናት በዚሁ ጉባኤ ይፋ የተደረገው የዩኒቨርሲቲው የአማርኛ ቋንቋ ማበልጸጊያ ማዕከል የዛሬው ባህልና ማህበረሰብ ዝግጅት ትኩረት ያደረገበት ውይይት ነው። በሁለተኛው አጋማሽ ስርጭታችን ይቀርባል። አሁን ታዲያ ወደ ቀዳሚው የዕለቱ አቢይ ርዕስ አይሲስ በሊቢያ ይኖሩ ከነበሩ ኢትዮጵያውያን መካከል በሰላሳ ወጣቶች ላይ የተፈጸመው አረመናዊ ግድያ እንዲሁም ደቡብ አፍሪካን ጨምሮ በአንዳንድ ሀገሮች በሚኖሩ ኢትዮጵያውያን ላይ የደረሰው አሰቃቂ ግድያ፣ የጭካኔ አያያዝ በሀገር ውስጥ የፈጠረው ሀዘንና ቁጭት ጥልቅም ከባድም ነው። ለዚህ ለግድያና ና ለመከራ ኑሮ የተጋለጡ ኢትዮጵያውያን ለምን ከሀገር ወጡ? ኢትዮጵያ ውስጥ ወጣቱ ወደ ውጭ የሚገፉ ምክንያቶች ምንድን ናቸው? የመላስካቸው አምሀ የሚመለከተው ርዕስ ነው። በቀዳሚው አብይ ርዕሳችን ታዲያ የዘንድሮው አጠቃላይ ምርጫ ያለ ታዛቢ እየተካሄደ ያለ ነው ሲሉ የመድረኩ ሊቀመንበር ዶክተር በየነ ጴጥሮስ ተናግረዋል። የእስካሁኑን ሂደት የታዘበ አለመኖሩንም ያስታወሱት የመድረኩ መሪ ተአማኒነት ያላቸው የውጭ ሀገር ውስጥም ሆነ የሀገር ውስጥ አካላት አልተጋበዙም ብለዋል። የኢትዮጵያ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋዱ ፊሳ ግን የፖለቲካ ፓርቲዎች የበለጠ እምነት መጣል ያለባቸው በአገር ውስጥ የምርጫ ታዛቢዎች ላይ ነው ብለዋል። ምርጫውን እንዲታዘቡም እውቅና የተሰጣቸው ወገኖች ሁላቸውም ገለልተኞች መሆናቸውን አስረድተዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ዘግቧል። ከአንድ ወር ያነሰ ጊዜ የቀረው የኢትዮጵያ አጠቃላይ ምርጫ ሂደት አንዳንድ ተቃዋሚዎችንና መንግስትን ብሎም ምርጫ ቦርድን ሳያግባባ ሲቀር የመጀመሪያው አይደለም። የታዛቢዎች ማንነት ከማያግባቡት ርዕሶች አንዱ ሆኖ ቀጥሏል። የኢትዮጵያ ሲቪክ ማህበራት ጥምረትና የቀይ ሽብር ሰማዕታት ማህበር ከሀገር ውስጥ፣ የአፍሪካ ህብረት ደግሞ ከውጭ የዘንድሮውን ምርጫ እንደሚታዘቡ ምርጫ ቦርድ ይናገራል። መድረክና ሌሎች ተቃዋሚ ፓርቲዎች ግን የዚህ ዓመቱን ምርጫ በሚታዘቡት በእነዚህ አካላት ማንነት ላይ ቅሬታቸውን ይገልጻሉ። ምርጫውን ይታዘባሉ የተባሉት ወገኖች ምንም ስራ እየሰሩ አይደለም ያሉት የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ሁሉም ነገር ያለ ታዛቢ እንደ እንደቀጠለ ያስረዳሉ። መሬት ላይ ያለው ሐቅ እውነቱ ፊታችን ያለው ምርጫ ታዛቢ የሌለው ነው። በነገራችን ላይ እስካሁን ያለውም ሂደት ታዛቢም ያስፈልገው ነው እንግዲህ አንድ የምርጫን ሂደት መታዘብ ማለት ከመራጮች ምዝገባ አንስቶ እስከ እጩዎች ምዝገባ፣ ከዚያም በኋላ የሚረጡኝ ቅስቀሳ እስከ ድምፅ መስጫው እለት ሁሉ ታዛቢ የሚያስፈልገው ነው። እስካሁን ድረስ እንግዲህ ሁለት ነው ሶስት ወር ሙሉ በምርጫው ሂደት ውስጥ ገብተናል ከተባለ ወዲህ አንድ ታዛቢ የበለለበት ነው ሂደቱ እየተንቀሳቀሰ ያለው። ምርጫውን እንዲታዘቡ የተፈቀደላቸው የሲቪክ ማህበራት በነፃነት ሊሰሩ መቻላቸውን እንደሚጠራጠሩም የመድረክ መሪ ይናገራሉ። ሲቪክ ማህበረሰብ ይታዘባል። ኢትዮጵያ ውስጥ የምለው ነጻ ሲቪክ ማህበረሰቦች እንዳይቋቋሙ ኢህአዴግ በዚህ በሲቪክ ማህበረሰቦችና ወዘተርፈ በሚባለው በበጎ አድራጎት ድርጅቶችና ማህበራት ህግ፣ በዚያ ህግ መሰረት ቀፍድዶ ይዞ በነጻ እንዳይንቀሳቀሱ ማለትም ገንዘብ እንዳያገኙ ባድርጓቸው ነጻ ስብክ እንቅስቃሴዎች ማለትም ያኔ በዘጠና ሰባት የታዘቡት ሁሉ አካላት የሉም። በአሁኑ ጊዜ የአፍሪካ ህብረት ታዛቢዎችም ሙያዊና ገለልተኛ በሆነ መንገድ ሲሰሩ አልታዩም ያሉት ፕሮፌሰር በየነ እስካሁን እንኳን ቀርበው አላነጋገሩንም ሲሉ ተችተዋል እምነት የሚጣልባቸው የአውሮፓ ህብረትና የአሜሪካ ታዛቢዎች ግን ተሳትፎ እንዳይኖራቸው በመንግስት ተከልክለዋል ባይ ናቸው ፕሮፌሰር በየነ ይህንንም ከራሳቸው ከአሜሪካ ባለስልጣናት መስማታቸውን አብራርተዋል እኔ ከአሜሪካን አምባሳደሯ ከራሷ የሰማሁት አሜሪካን አምባሳደር ምንድ አደለም አንደር ሴክሬታሪ ኦፍ ስቴት የሆኑ እንደዚሁ አንድ ጥቁር አሜሪካዊ ስማቸውን በደንብ አላስታውሰውም መጥተው ቁጭ ብለን ተናግረናል። እዚህ የተሰጠን መልስ ምንድ ነው? እንደ እኛም እኮ የአሜሪካን ቀጥታ መንግስትን ባይሆን መንግስታዊ ያልሆኑ አካላትም መጥተው እንዲጎበኙ ማመቻቸት ስለምንፈልግ ብለን እኮ ጠይቀን ታዘቡ ለማድረግ መንግስት እኮ መልስ ከለከለን። የእኛም ከአሜሪካን ህብረቱ እኮ የተለየ አይደለም ብለውኛል። ስለዚህ የአሜሪካ ድርጅቶች የማይታዘቡ ስለተከለከሉ ነው የሚል መረጃ ነው ያለው። እርሶ ማንም የውጭ ድርጅት የመንግስት ፈቃድ ሳይሰጠው ሊገባ አይችልም። እንደውም ሳይጋብዘው ምርጫውን እንድታዘቡ እኛም እኮ በእኛ በኩል እነዚህን መንግስታዊ ያልሆኑ ስብክ ማህበረሰቦችን እንዲሳተፉ እኮ ማደፋፈር እንችላለን ጥሪ ብደረግልን የምል ጥያቄ አቅርበን መልሳጣንና ተው ነው ማንም በነጻነት ያለ አድሎ ምንም ሳይወግን ሁኔታውን አይቶ ምስክርነት የሚሰጥ ወገን ይህንን ምርጫ እንድታዘብ ኢህአዴግ አይፈልግም። የአውሮፓ ህብረትም በመንግስት አልተጋበዝንም፣ ባለፉት ሁለት ምርጫዎች ያቀረብናቸው ሪፖርቶችም ተቀባይነት አላገኙም በሚል የዘንድሮውን ምርጫ እንደማይታዘብ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ በተቃዋሚዎች የሚቀርበውን ወቀስ አይቀበልም። የቦርዱ ጸሐፊና የጽህፈት ቤቱ ዋና ኃላፊ አቶ ነጋዱ ፊሳ የአንዳንድ የውጭ ታዛቢዎች አለመገኘት የምርጫውን ህጋዊነት እንደማይቀንሰውን የገለጹት፣ የታዛቢዎች ቁጥር መብዛት ማነስ ከምርጫው ቫሊዲቲ ጋር ምንም ግንኙነት የለውም። ዋናው ነገር ኢትዮጵያ ብሔራዊ ምርጫ ቦርድ በየደረጃ ባሉት አደረጃጀቶች ምርጫውን በተቀመጠው ህግ አግባብ መሰረት ባሉት አለም አቀፍ ስታንዳርዶች መሰረት ምርጫውን ለማስፈጸም за ማጠናቀቁ ነው። በእያንዳንዱ የምርጫ ምዕራፍ እንቅስቃሴ ደግሞ ሕዝቡ የምርጫውን ሂደት የሚታዘብበት በርካታ መንገዶች አሉ። የሕዝብ ታዛቢዎች አሉ። የሀገር ውስጥ ምርጫ ታዛቢዎች አሉ። ከዛም ባለፈ በእያንዳንዱ ምርጫ ክንውን የደረስንበትን ለሀገራችን ሕዝቦች የሚንገልጽበት ሁኔታ አለ። ስለዚህ የታዛቢዎች ከቁጥርም አኳያ አነስተኛ የማይባል ቁጥር ነው። በዘንድሮም ምርጫ የሚታዘበው እንግዲህ አንዳንድ አካላት በታዛቢነት በዘንድሮ ምርጫ መገኘት አለመገኘት ከ ምርጫው ቫሊዲቲ ጋር ምንም የሚያያዝ ነገር አይደለም። ምርጫውን ሊታዘቡ የሚችሉ የሀገር ውስጥም የሀገር ውጭም የምርጫ ታዛቢዎች በሰፊው እየተሳተፉበት ያለበት ሁኔታ ነው ያለውና ዋናው በተቀመጠው የምርጫ ህግ አግባብ በዓለም አቀፍ ስታንዳርዶች መሰረት ምርጫውን ግልጽ በሆነ በተለይም የፖለቲካ ፓርቲዎቹም ተፎካካሪ ፓርቲዎቹም ራሳቸው ወኪሎቻቸውን በማስቀመጥ የምርጫውን ሂደት በየምርጫ ክልሉ በየምርጫ ጣቢያው የሚከታተሉበት የራሳቸውንም መተማመኛ እየተፈራረሙ የሚሄዱበት ፍትሐዊ ስለመሆኑ እያረጋገጡ የሚሄዱበት ግልጽ የሆነ አሰራር ስላለ የአንድ ሁለት የውጭ ታዛቢዎች መገኘት፣ አለመገኘት ከምርጫው ቫሊዲቲ ጋር ምንም አይነት ግንኙነት እንደሌለው ማንሳት አስፈላጊ ነው። ምርጫውን እንዲታዘቡ የተፈቀደላቸው የሀገር ውስጥ የሲቪክ ማህበራት እንደዚሁም የአፍሪካ ኅብረት ታዛቢዎች ገለልተኛ አይደሉም በሚል ለቀረበው አስተያየትም አቶ ነጋ ምላሽ ሰጥተዋል። እስካሁን ድረስ በዚህ ደረጃ የቀረበም ቅሬታ የለም፣ ወደ ቦርዱ የቀረበ ከፓርቲዎች የቀረበ የለም። ግን እንደዛ አይነት ሀሳብም ካለ አንደኛ የሀገራችን የፖለቲካ ፓርቲዎችም እምነት መጣል ያለባቸው የበለጠ በሀገር ውስጥ የምርጫ ታዛቢዎች ነው የሚል አስተያየት አለኝ። ምክንያቱም የሀገር ውስጥ የምርጫ ታዛቢዎች ኢትዮጵያውያን ናቸው፣ የበለጠ አጠቃላይ የምርጫ እንቅስቃሴውን ከህብረተሰቡ ጋር የሚኖሩ ስለሆኑ የበለጠ ሊያውቁ ይችላሉ። ስለዚህ የተሻለ ተአማንነት ያለው የተሻለ ተጨባጭነት ያለው ማረጋገጫ ሁሉ ሊሰጡ ይችላሉ ብዬ ነው ማስበው። የአፍሪካን በተመለከተ ከሀገር ውስጥ ስንወጣ አፍሪካ ህብረት በአህጉር ደረጃ ያለን ትስስር ከፍተኛ እንደመሆኑ ብዙ የሚያመሳስለንም በርካታ ነገሮች ስላሉ ራቅ ካሉት ታዛቢዎች የአፍሪካ ህብረት ታዛቢነትም የተሻለ ተአማንነት ሊኖረው ይገባል ብዬ ነው የማስበው። ቦርዱ የታዛቢነት ፈቃድ የሚሰጠው በተቀመጡ መስፈርቶች መሰረት መሆኑን አቶ ነጋ አስታውሰዋል። ገለልተኛ መሆንና ያለማዳላት ከመስፈርቶቹ አንዱ መሆኑንም ጠቅሰዋል። በዚህም መሰረት ምርጫውን እንዲታዘቡ እውቅና የተሰጣቸው ማህበራት ገለልተኛ ናቸው ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ መጽሔቱ የትንታኔ ርዕስ እንሻገራለን። የምስራቅ አፍሪቃ ክልል ቡሩንዲ ውስጥ በፕሬዚዳንት ፔሬ ኒኩርዚዛ ላይ ስሊካሄዱ ስለቆዩት ተቃውሞዎች ምንም የተናገረው ነገር የለም። ፕሬዚዳንቱ ለሶስተኛ ጊዜ ለመወዳደር መወሰናቸውን በመቃወም የተነሳውን ግጭት በማቆም ተግባር ግንባር ቀደም ሚና የተጫወተው የአፍሪቃ ህብረት እንደሆነ የአሜሪካ ድምጽ ራዲዮ ዘጋቢ ጌብጃስሎ ከናይሮቢ በላከው ዘገባ ጠቅሷል። አዳነች ፍሳሐ ታቀርበዋለች። ቡሩንዲ ውስጥ ለአራት ቀናት ያህል ተቃውሞ ሲካሄድ ቆይቷል። በሂደቱም በትንሹ ሁለት ሰዎች ተገድለዋል። መንግስት በሀገሪቱ ያለውን ሚዲያ ዘግቷል። ይህ ሁሉ ሲሆን የቡሩንዲ ጎረቤት ሀገሮች አንዲት ቃል እንኳን አልተነፈሱም። ከኬንያም ሆነ ከኡጋንዳ የተሰማ ኦፊሴላዊ መግለጫ የለም። ሩዋንዳ ከቡሩንዲው ግጭት የሸሹ ሀያ ሺ ስደተኞችን የተቀበለች ሆና ሳለ ዝምታን መርጣለች። ቡሩንዲም አባል የሆነችበት የምስራቅ አፍሪቃ ማህበረሰብም ያወጣው መግለጫ የለም። አምነስቲ ኢንተርናሽናል በተባለው ዓለም አቀፍ የሰብአዊ መብት ድርጅት የምስራቅ አፍሪቃ ክፍል ምክትል ስራ አስኪያጅ ሴራ ጃክሰን ጠንከር ያለ ክልላዊ ምላሽ መስማት እንደሚፈልጉ ለአሜሪካ ድምጽ ሬዲዮ ተናግረዋል። የምስራቅ አፍሪቃው ማህበረሰብ የተባበረ እርምጃ ሲወስድ ለማየት እንፈልጋለን። ቡሩንዲ ውስጥ ካለው ሁኔታ አንጻር ዝምታቸው ደምቆ ይታያል። ይሁንና ለግጭቱ አህጉራዊ ምላሽ ለመስጠት ከአፍሪካ ህብረት ጋር እየሰሩም ሊሆን ይችላል። የአፍሪካ ህብረት በሀገሪቱ ያለውን የውጥረት ሁኔታን ለማርገብ ሲል የከፍተኛ መልእክተኞች ቡድን ወደ ቡሩንዲ እንደሚልክ ባለፈው ማክሰኞ አስታውቋል። ልኡካኑ ገና በስም አልተጠቀሱም። አምነስቲ የአፍሪካ ህብረት በጉዳዩ መግባት እንዳስደሰተው ጃክሰን ተናግረዋል። We know that the African Union has been engaged behind the scenes on the situation in Burundi for some time. የአፍሪቃ ህብረት ቡሩንዲ ውስጥ ስላለው ሁኔታ ድምፁን አጥፍቶ እየሰራ እንደቆየ እናውቃለን። ስለ ጉዳዩ በይፋ መስራት መጀመራቸው አስደስቶናል። የቡሩንዲ የህግ መወሰኛ ምክር ቤት የሀገሪቱ ህገ መንግስታዊ ፍርድ ቤት ፕሬዝደንት እንኩሩንዚዛ ለሶስተኛ ጊዜ ፕሬዝደንት ለመሆን ለመወዳደር ይችሉ እንደሆነ እንዲመለከት የቡሩንዲ የህግ መወሰኛ ምክር ቤት ጠይቋል። ፕሬዝደንቱና ደጋፊዎቻቸው እንኩሩንዚዛ ከአስር አመታት በፊት የተመረጡት በምክር ቤት ስለነበር አሁን እንደገና ሊወዳደሩ ይችላሉ ምክንያቱም ህገ መንግስቱ የሀገሪቱ ፕሬዝደንት በቀጥታ በህዝብ መመረጥ አለበት ይላልና ባዮች ናቸው። የፕሬዝዳንቱን ለሶስተኛ ጊዜ መወዳደር የሚቃወሙት ወገኖች ግን ከአስራ አምስት አመታት በፊት የሀገሪቱን የእርስ በርስ ጦርነት እንዲቆም ያደረገውንና የፕሬዝዳንቱን የስልጣን ዘመን ከሁለት ጊዜ እንዳይበልጥ በአሩሻ የተደረገውን ውል ይጥሳል ይላሉ። የአፍሪካ ህብረት ኮሚሽን ሊቀመንበር እንኮሳ ዛና ድላሚና ዙማ የፕሬዝዳንቱን ውሳኔ በሚመለከት የተፈጠረውን ጥብ ወደ ህገ መንግስታዊ ፍርድ ቤት ለመውሰድ የተደረገውን ውሳኔ በመልካም ተቀብለዋል። የአፍሪካ ህብረት ቃል አቀባይ ጃከብ ኢብን ሊቀመንበሯ ምን ጊዜም ቢሆን ጉዳዩ በቡሩንዲ የህግ ሂደት መፈታት አለበት ሲሉ ቆይተዋል ብለዋል። ሊቀመንበሯ አበክረው የሚያቀርቡት ምክረ ሀሳብ ከነዚህ ተቋማት ጋር ይጨርሱት የሚል ነው። ብሩንዲ ውስጥ ህገ መንግስታዊ ፍርድ ቤት ስላለ ስለ ማንኛውም አይነት አለመግባባትም ሆነ የአተረጓጎም ልዩነት ወደ ተቋሙ መቅረብ አለበት። በብሩንዲ መዲና ቡጁምቡራ አትላንት ሮብም ተቃውሞ ቀጥሎ ነበር። ሆኖም ካለፉት ቀናት ተቃውሞዎች ቀለል ያለ ነበር። የሀገሪቱ መንግስት በርካታ ሬዲዮ ጣቢያዎችን ዘግቷል። ፌስቡክንና ዋትስአፕን ላካተተው ማህበረሰባዊ ሚዲያ አገልግሎት ተደራሽነት እንዳይኖር ማድረጉም ተዘግቧል። መጨረሻው የመጽሔት ርዕስ ላይ ደርሰናል። የተባበሩት መንግሥታት ድርጅት የረድኤት መሥሪያ ቤቶች በሚሊዮኖች ለሚቆጠሩ የማዕከላዊ አፍሪካ ሪፑብሊክ የጦርነት ሰለባዎች በሀገር ውስጥም ሆነ በውጭ ላሉት ነፍስ አድን እርዳታ የምናደርግበት ገንዘብ በመሟጠጡ እርዳታውን መቀጠል የማንችልበት ደረጃ ላይ እየደረስን ነው ሲሉ አስታውቀዋል። ማዕከላዊ አፍሪካ ሪፑብሊክ በዓለም ከማናቸውም ግዙፏ የተረሳሽ ሰብአዊ ቀውስ ልትሆን ነው ሲሉ የረድኤት ድርጅቶቹ አስጠንቀቀው። ላቀረቡት አዲስ የእርዳታ ተማጽኖ ለጋሾች ጥቅም አድርገው እጃቸውን እንዲዘረጉ ጠይቀዋል። ሊዛሽ ላይን ከጀኒቫ ለአሜሪካ ድምፅ ያጠናቀረችውን ዘገባ ቆንጅታየት ታቀርበዋለች። አቀርበዋለች። የማዕከላዊ አፍሪካ ውጊያ ከተቀሰቀሰበት እንደ ኤሮፓውያን አቆጣጠር ከ2013 ዓ ም ታህሳስ ወር አንስቶ ከቤት ንብረቱ እንዲሰደድ የተዳረገው ህዝብ ቁጥር ወደ ዘጠኝ መቶ ሺህ ይጠጋል። ከዚህ ውስጥ ከግማሽ የሚበልጡ አገር ጥለው ወደ አጎራባች ካሜሩን፣ ቻድ እና ኮንጎ ዲሞክራሲያዊት ሪፑብሊክ ተሰደዋል። 436 ሺው ደግሞ በአገር ውስጥ ከቀያቸው የተፈናቀሉት ሲሆኑ ከ2 ሚሊዮን የሚበልጡ ሌሎች ነዋሪዎች ሰብአዊ እርዳታ የሚፈልጉም አሉ። ክፋቱ ታዲያ የእርዳታ ድርጅቶች አቅም እየተሟጠጠ መሆኑ ነው። ስለዚህም የተባበሩት መንግስታት ድርጅት በዘንድሮ ዓመት ሁለት የተለያዩ የእርዳታ ተማጽኖችን አቅርበዋል። የድርጅቱ የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ከጠየቀው የ613 ሚሊዮን ዶላር እርዳታ ውስጥ እስካሁን የደረሰው 14 ከመቶ ብቻ ሲሆን የድርጅቱ የስደተኞች ኮሚሽንም የሰብአዊ ረድኤት እንቅስቃሴዎችን ለማካሄድ ከሚያስፈልገው የ331 ሚሊዮን ዶላር እርዳታ ውስጥ ያገኘው ዘጠኝ ከመቶም ብቻ መሆኑ ታውቋል። የኦቻ የማዕከላዊ አፍሪካ ሪፑብሊክ ከፍተኛ የሰብአዊ እርዳታ አስተባባሪ ክሌር ቡርዣ ባለፈው ሳምንት በሰሜኑ የሀገሪቱ ክፍል ወደ ቀያቸው የተመለሱ ወደ አስር ሺህ የሚሆኑ ስደተኞች ያሉባቸውን ሁለት መንደሮች ጎብኝተው እንደነበረ ገልጸው ሁኔታው እጅግ በጣም አሳዛኝ ነው ብለዋል። በልብስ በዚህ ደረጃ የተጎዳ ሰው አይቼ አላውቅም። ቤታቸውን እንደገና ለመገንባት እየሞከሩ ነው። ጣሪያቸውን የሚከድኑበት ሳር እንኳን አያገኙም። የሚበሉትን ምግብ ፍለጋ ይባዝናሉ። ምንም አይነት የጤና ጥበቃም የላቸውም። ትምህርት ቤቱ ተቃጥሏል። ያ ሁሉ ሆኖ ሰው ከተሰደደበት አሁን ትንሽ ሰላም ሆኗል ብሎ እየተመለሰ ነው። ትንሽ ጥበቃ ስላለ ማለት ነው። ይህ በዚህ እንዳለ አብዛኞቹን ታጣቂ ቡድኖች መንግስቱን፣ የፖለቲካ ፓርቲዎችን፣ በሀገር ውስጥ ተፈናቃዮችን፣ ስደተኞችንና ሌሎችንም የሚወክሉና ቁጥራቸው ወደ ስድስት መቶ የሚጠጋ ተሳታፊዎች የሚገኙበት የባንጊ የብሔራዊ እርቅ ጉባኤ በሚቀጥለው ሳምንት ይካሄዳል። ጉባኤው የተሰናዳው የሰብአዊ ቀውሱ ምክንያት ለሆኑት የፖለቲካና የጸጥታ ችግሮች መፍትሄ ለመፈለግ መሆኑ ተነግሯል። ይዞታው አበረታች ነው ይላሉ የኦቻዋ ክሌር ቦርጇ ሜቢ ኖት ኦል ኤክስፐክቴሽን ዊል ቤ ሜት ምናልባት የሚጠበቀው ሁሉ ላይሳካ ይችላል። ግን በእርግጥ እንደሚስተዋለው አንድ እርምጃ ወደፊት የሚያራምድ ምዕራፍ ነው። በተወሰኑ ጉዳዮች በአዎንታዊ መልኩ፣ ምናልባትም በተወሰነው ዘርፍ በሚያሳዝን መልኩ ሊደመደም ይችላል። ምንም ቢሆን ጥረቱን ማቆም የለብንም። እስካሁን እንደማየው ለማዕከላዊ አፍሪቃ ሪፐብሊክ መፍትሄ ለማግኘት የተያዘው የፖለቲካ ሂደት አስተዋጽኦ እንደሚኖረው ተስፋለኝ። የተባበሩት መንግስታት ድርጅት መስሪያ ቤቶች ግን የፖለቲካ ሂደቱ እስኪጠናቀቅ መጠበቅ እንደማይችሉ ነው የሚናገሩት። ህዝቡን ለመመገብ፣ የዘር እህል ለማዳረስ፣ መጠለያም ለመስጠት በብዙ መቶ ሺዎች ለሚቆጠሩ ተፈናቃዮችና በየመንደራቸውም በከባድ ችግር ውስጥ ያሉትን ለማስተማር ገንዘብ እንደሚያስፈልጋቸው ይገልጻሉ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የፕሮግራም ማሳሰቢያ። ግንቦት 16 2007 ዓ ም የኢትዮጵያ የሕዝብ ተወካዮች ምክር ቤትና አጠቃላይ ምርጫ ይካሄዳል። ኢትዮጵያውያን ወደ ድምፅ መስጫ ጣቢያ ሲያመሩ የአሜሪካ ድምፅ ሬዲዮ ማይክሮፎኑን ይዞ ይከተላቸዋል። የመራጮችና የእጮች ምዝገባ ተጠናቆ የምረጡኝ ዘመቻው በመከናወን ላይ ይገኛል። መራጮች እስካሁን በሂደቱ የምርጫ ልምዳችሁን የአስተያየትና የየአካባቢ የዕለት ተዕለት ገጠመኞቻችሁን አካፍሉን። የአሜሪካ ድምፅ ሬዲዮ በምርጫው ሂደት የመገናኛ ብዙሃን ሚና፣ የፍትሕ አካላት ኃላፊነት እንዲሁም የማኅበረሰብ ተቋማት የሚያበረክቱትን አስተዋጽኦ የሚገመግሙ ዝግጅቶች ያቀርባል። ከምንም በላይ ከናንተ ከአድማጮቻችን ለመስማት እንሻለን። ድምፃችሁን አሰሙ። የኢትዮጵያ ምርጫ 2007 በአሜሪካ ድምፅ ሬዲዮ አድማጮች የምትከታተሉት በ19 እና በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭት ነው። የምሽቱ አስተናጋጆች ሰለሞን ክፍሌና አሉላ ከበደንን የሁለተኛውን አጋማሽ ስርጭታችን እንጀምራለን። አሁን በሊቢያ ውስጥ ያሉ ኢትዮጵያውያን ስደተኞችን ለማውጣት እየተደረገ ባለው ጥረትና ያሉበትንም ሁኔታ ይመለከታል። አዘጋጅና አቅራቢው ሰለሞን አባተ። በመላ ዓለም ያሉ ኢትዮጵያውያንና ትውልድ ኢትዮጵያ ሁሉ ከአንድ ሐሳብና በአንድ ጉዳይ ዙሪያ እጅግ ከተንቀሳቀሱባቸው ጊዜያት አንዱ ሰሞኑን ሊቢያ፣ የመንና ደቡብ አፍሪካ ውስጥ የተፈጠሩና እየተፈጠሩም ያሉ የጥቃት አድራጎቶች የፈጠሩት ስሜት ነው። የመጠቃት የመቆጨትና ለወገን የመድረስ ስሜት ይላሉ ብዙዎች በየክንዋኔዎቹ ላይ እየተሳተፉ ያሉ ባለፈው ሳምንት ማብቂያ ላይ የዋሽንግተን ዲሲና የአካባቢው አብያተ ክርስቲያን አዘጋጅተዋቸው በነበሩ የጸሎት ስነ ስርዓቶች ላይ እጅግ ብዙ ሰው ታድሟል። ሁሉም የሚያስተጋቡት ሀሳብ አሁን በከበደ በችግር ቀለበት ውስጥ ያሉት እንዴት ይውጡ የሚል ነበረም። በዋሽንግተን ዲሲው ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን ተዘጋጅቶ በነበረውን ስነስርዓት ላይ ሊቢያ ሚስራታ ውስጥ በእስር ላይ ያሉ ኢትዮጵያውያን በስልክ በቀጥታ ብሶታቸውን ለተሰበሰበው ምእመን ተናግረዋል። በእርግጥ ስልኩ በጣም ይቆራረጥ ስለነበረና ድምፃቸውም ለስርጭት አመቺ ባለመሆኑ ምክንያት ልንጠቀምበት አልቻልንም ለዚህ ስርጭት። መልእክቱ ግን የተሰማው የከትናንት በስቲያ እሁድ ነበር። ምእመናንና ካህናት ያነቡ ነበር። ከዚያ በኋላስ ምን ሆነ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰሜን አሜሪካ አህጉረ ስብከት ዋና ሥራ አስኪያጅ አባ ጽጌ ገነትና በሜሪላንድ የደብረ ጽዮን ቅድስት ማርያም ወቅዱስ ገብርኤል ቤተ ክርስቲያን አስተዳዳሪ ሊቀህሩያን ከፈለኝ ወልደ ጊዮርጊስ ትናንት ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ሄደው ነበር። በዩናይትድ ስቴትስ የኢትዮጵያን አምባሳደር ግርማ ብሩን አግኝተው ተወያይተዋል። ታሪኩን ሊቀህሩያን ከፈለኝ ይቀጥላሉ። የውይይታችንን መጀመሪያ ያደረግነው እኛ እንዲህ አሉ ከዛ እንዲሰማን ብለን ሳይሆን፣ ስልኩን ይዤ ሄጄ ስለነበረ በዛው በክቡርነታቸው በቢሮ ስልክ በቀጥታ እዛ ምስራታ የምትባለው የ ሊቢያ የጠረፋማ የወደብ ከተማ ውስጥ ያሉት እስረኞች ጋር በቀጥታ ደወልን ከሳቸው ጋር ሆነን ማለት ነው። እና እነዚያ ታስረው በስቃይ ያሉትን ለተሞታቸውን የሚጠብቁትን ልጆች አገኘን። በእውነቱ አምባሳደሩ ሲጠይቋቸው ይሰጡ የነበረው መልስ እጅግ ልብ የሚያሳዝን የሚያስለቅስም ነበረ። ምን እንደሚፈልጉም ጠይቀው መንግስት ከመጣ መውጣት እንችላለን መንግስት መጥቶ እስከሚወስደን ሁለት ነገር እየገደለን ነው። አንደኛ ወደ አራት መቶ የምንሆን ኢትዮጵያንን ያለ ነው አሉ። ወደዛ በግምት ልዩ እንደነገረን እዛ ያሉት አሳሪዎች ሲነግሩን ሚስራታ ውስጥ ብቻ ማለት ነው። ወንዶቹ ለብቻ፣ ሴቶቹ ለብቻ ክፍል ተስረዋል። ወንዶቹ ደግሞ ለብቻ ነው። ግን ከሴቶቹም ሆነ ከኛ በየቀኑ ሶስት ሰው አራት ሰው በሞት እየተቀነሰ ሬሳ ይወጣል። ምክንያቱም ረሃብ አለ፣ በረሃ ውስጥ ነው፣ በሽታ አለ። የሕክምና ነገር የሚታሰብ አይደለም። ስጋት አለ። እንዲሁ ደግሞ በጤና ጉድለት ከመጀመሪያ የሚታማው ሰዎችን እየሞቱ በየጊዜው እለተ ሞታችንን እየጠበቅን ነው። እናንተ የማታውቁት ብዙ አይነት ሞት አለ እዚህ። ምናልባት እናንተ የታረዱትን ብቻ ይሆናል ወይ በጥይት የልተመጡት ነው ያያችሁት። ከዚያ በላይ አሰቃቂ ሞት ማህላችን አለ ወረፋ ጠባቂዎች ነን እያሉ ሲናገሩ ሁላችንንም ነው ያስለቀሰል። ሚስራታ የሚገኙት ኢትዮጵያውያን ከኢትዮጵያ መንግስት አካላት ጋር በተነገራቸው መሰረት ለመገናኘት ብዙ ሙከራዎችን አድርገው እንደነበረ ተናግረዋል። ሊቀህሮያን ይቀጥላሉ። ካይሮ ነው የኢትዮጵያ ኤምባሲ ያለው። እዚያ ደውለን ስልክም አይነሳም። አንዳንዴ ይነሳና ይዘጋል። እኛም ያለን የስልክ ካርድ አልቆ ተስፋ ቆርጠን ትተናል። ማንንም ኮንታክት አላደረግንም እስካሁን የሚል መልስ ነው። ይሄን ጊዜ ክቡር አምባሳደሩ በጣም በተነካ ስሜት እዚያው ላይ እያለን በቀጥታ ግብፅ ሀገር ወዳሉት ወደ ክቡር አምባሳደር መሐመድ ድሪል ደወሉ። እሳቸው ጋር ደወሉና ወዲያው እሳቸውን በስልክ ገቡ። ያለው ነገር ተነገራቸው። የዛ ያሉትን ልጆች ስምና ስልክ ቁጥር ወሰዱ። በሙሉ ኃላፊነት ከዚያሽ ደቂቃ ጀምሮ ጉዳዩን እንደሚከታተሉ ነገሩን፣ ቃል ገቡልን። ከአሁን በኋላ የእኛ ነው የሚሆነው። እኛ ኢንፎርሜሽን ብዙ አናገኝም። የምናገኛቸውን ግን በዛ ኢንፎርሜሽን መሰረት ብዙዎቹን እየመዘገብን እያዘጋጀን ነው የኢትዮጵያ ኢትዮጵያ መንግስትም ይህንን አስቦ በዛሬ ዕለት ኢትዮጵያ የሚመለሱትን ሰዎች ለመመለስ አንድ የልዑካን ቡድን ከአዲስ አበባ ገብተዋል። እነሱን ይዘን ዛሬ ስራ እየሰራን ነው። ይሄ አይነት ኢንፎርሜሽን በጣም ይጠቅመናል እና እኛ አሁኑኑ ደውለን ልጁን አናግረን ያሉበትን በቀጥታ እዛ አካባቢው ላይ ካለው የገዢ መንግስት ጋር ንግግር አድርገን የሚገቡበትን በአስቸኳይ በእኛው ስር የሚሆኑበትን ጥረት እናደርጋለን ብለው እሳቸውም ቃል ገቡልን። ጉዳዩን የበለጠ አጠናከር በማሰብ ክቡር አምባሳደር ግርማ ብሩ ወደ ኢትዮጵያም ደወሉ። ውጭ ጉዳይ ሚኒስቴር ውጭ ጉዳይ ሚኒስቴር ደወሉ። እዛ አምባሳደር ሙሌ ታረቀኝ የተባሉ በኢትዮጵያ የውጭ ጉዳይ ሚኒስቴር የካቢኔ ዋና ሹም ናቸው። እሳቸው በኮንፈረንስ ስልክ መጡ። በቦታው የነበር ነው። ክቡር አምባሳደር ግርማ ብሩ፣ እኔና የሀገረ ስብከቱ ስራ አስኪያጅ አባ ጽጌገነት አንድ ላይ ሆነን በኮንፈረንስ ስልክ ከእሳቸውም ጋር ተነጋገርን የሰ ማነውን ልጆቹ የተናገሩትን አምባሳደሩም ገለጻ አደረጉ። እኛም ማናገር ናቸው። እሳቸውም በጣም ባዘነ ስሜት ይሄንኑ ለመከታተል በጽኑ ይህን ተከታትሎ ቁጥራቸውም ብዙ ስለሆኑ ያንን ነገር በአስቸኳይ እንደሚሰጠን ያው ቃል ገቡልን። እለት እለት ጉዳዩንም እንከታተላለን፣ እናንተም የበለጠ ነገር ስታገኙ ለእኛም እንድትነግሩን ብለው ይሄንን ነገር ቃል ገቡልና ሁለት ባለስልጣናት እንግዲህ አነጋግረን ይሄ ጉዳይ የሚመለከታቸውን እንግዲህ የመጨረሻ ባለስልጣናት ማለት ነው፣ ቃል ገብተው ልጆቹንም አግኝተው ድምጻቸውን ሰምተው በዛሬ ዕለት እሱን አድርገን ውለናል። ሁኔታዎች እዚህ ተደረሱ። በዛሬ ዕለት የሚሉት ሊቀህሮያን ትናንትናን ማለታቸው ነው? ትናንት ነው ያነጋገርኳቸው። እናስ የሚቀጥለው ምን ይሆን? ሊቀህሮያን እንግዲህ የኢትዮጵያ መንግስት በአሁን ሰዓት በሶስት ዋና ዋና አላማዎች ላይ እንደሚሰሩ ነገሩን። የመጀመሪያው አንደኛ ወደ ኢትዮጵያ የሚመለሱትን በቶሎ ማግኘትና እንዲመለሱ በማንኛውም መንገድ መንግስት ራችነቱን ይዞ እንዲሰራ ይሄ ግሩፕ አሁን የገባው እየተነጋገሩ እንደሚሰሩ መጀመሪያ ኢትዮጵያ በፈቃደኝነት የሚመለሱትን ቶሎ ማግኘት እንዲመለሱ መርዳት ነው። እነሱን ቶሎ ለማግኘት የመንግስት ስራ ብቻ በቂ አይደለም። እንዲሁ ህብረተሰቡ በሚያውቀው መንገድ የሚያውቀውን ኢንፎርሜሽን ወደ ኤምባሲ ባለበት በቤተሰብም በማንኛውም መንገድ ወደ ጆሮ እንዲደርስ ትብብር ቢደረግ ብለው ጠይቀዋል። አሁን እነዚህን ሰዎች አያውቁም ነበር፣ የት እንደታሰሩ ስንት እንደሆኑ በምን ሁኔታ ላይ እንደሆኑ እዛ ያለው ኤምባሲ ገና አልደረሰበትም ነበር። እንግዲህ ከነገርናቸው በኋላ ነው ወደ ወደ እርምጃ የሄዱት ማለት ነው። አንደኛው ይሄ ነው። ቶሎ እንዲመለሱ ወደ ኢትዮጵያ የሚሄዱትም በሁለት ደረጃ ወደ ኢትዮጵያ እንኳን መመለስ የማይፈልጉ ቢኖሩ እንኳን ዜጎች ናቸውና በጭንቅና በሞት መካከል ውስጥ ናቸውና እነሱን ደግሞ አለም አቀፍ ወይም አይኦኤ ያሉበትን ሁኔታ ኢንፎርሜሽን መስጠትና አሁን ካሉበት አደገኛ ሁኔታ እንዲታደጉ የሚደረግበትን ነገር እንደ መንግስት ስደተኛን እንዲህ አድርጉልኝ ብሎ ለመጠን ህጉብ አይፈቅድም እንደ ሰብአዊነት ግን ይህን ለማድረግ ሁሉ እንገደዳለን እና በዚህ ሁኔታ ይህንንም እናደርጋለን ብለውኛል ሶስተኛ ደግሞ በዚህ ሁኔታ በመንገድ ከሀገር ሀገር የሚሄዱ እነዚህ ሰው የሚሸጡት የሚነግዱትን እነሱን ደግሞ ወገኖቻችን ለዚህ ነገር እንዲጋለጡ ስለማይፈለግ እነሱን ከአካባቢው መንግስታት ጋር በመነጋገር ያ ነገር እንዲቆም የሶስተኛውና በዘላቂ የምናዩበት ሁኔታ ይሆናል፣ ብለው ሶስቱን ነጥቦች ነግረውኛል። ስለ ስብሰባው ኢትዮጵያውያኑም ዛሬ ስለሚገኙበት ሁኔታ ለመከታተል ጥረት አድርጌያለሁ። ወደ ኢትዮጵያ ኤምባሲ ደውዬ ዋሽንግተን ዲሲ ጥያቄ ለአምባሳደሩ እንዲደርስ መልእክት አኑሬ መልስ እየጠበቅኩ ነው። ወደ ሊቢያ ያደረግኳቸው በርካታ ጥረቶች ግን እስካሁን ላለው ጊዜ አልሰመሩም። በእጃችን ላይ ያሉት ስልኮች ዛሬ የሚሰሩ አይመስሉም። ለማንኛውም በጥረታችን እንቀጥላለን። ይህ በእንዲህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትኬ ከትናንት በስቲያ ጋዜጣዊ መግለጫ ሲሰጡ ስለ ሀያ ዘጠኙ ኢትዮጵያውያንና ኤርትራዊ ክርስቲያኖች እንዲሁም ከክርስቲያን ወገኖቹ ጎን ቆሞ ሲከራከር አብሯቸው ስለተሰዋው ሙስሊም ኢትዮጵያዊ የኢትዮጵያ ሕዝብ በመሪር ሐዘን ላይ እንደሚገኝ ከአንድ በስፍራው ከነበረ ጋዜጠኛ ተጠይቀው ዓለም አቀፉ ማህበረሰብ ከውግዘትና የአየር ድብደባ ሌላ የአይሲልን ጅምላ ግድያዎች ሊያስቆም የሚችል እርምጃ ይወስዳል እንዴ ተብለው ተጠይቀው ነበረ። ራትኬ መልስ ሰጥተዋል። Uh, well we've got a uh, we've got a broad uh, campaign uh, against against ISIL and uh, it covers uh, multiple pillars including uh, our military actions uh, in in Iraq and Syria our support to the Iraqi security <inaudible> <and Syria. inaudible> ተናግረዋል። አይሲልን በጸጥታ መንገድም የሚያስተላልፋቸውን መልእክቶች ዋጋ አልባነትም ለማስጨበጥ ከአካባቢው ሀገሮች ጋር እየሰራን እንገኛለን ብለዋል። ኢትዮጵያን በሚመለከት የውጭ ጉዳይ ረዳት ሚኒስትራችን በቅርቡ አዲስ አበባ ተጉዘው በቅርበት በምንሰራባቸው ሁኔታዎች ላይ ከሀገሪቱ ባለስልጣን ጋር ተመካክረዋል ብለዋል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጄፍ ራትካ ወደ ቀጣዩ ቅንብር እናልፋለን። የተከበራቸው አድማጮች ራሱን እስላማዊ መንግሥት ነኝ እያለ የሚጠራው ነውጠኛው ቡድን አይሲል በሊቢያ ይኖሩ ከነበሩ ኢትዮጵያውያን መካከል በሰላሳ ወጣቶች ላይ የፈጸመው አረመኔያዊ ግድያ እንዲሁም ደቡብ አፍሪካን ጨምሮ በአንዳንድ ሀገሮች በሚኖሩ ኢትዮጵያውያን ላይ የደረሰው አሰቃቂ ግድያና የጭካኔ አያያዝ በአገር ውስጥ የፈጠረው ሐዘንና ቁጭት ጥልቅም ከባድም ነው። ለዚህ ለግድያና ለመከራ ኑሮ የተጋለጡት ኢትዮጵያውያን ለምን ካገር ወጡ ኢትዮጵያ ውስጥ ወጣቱን ወደ ውጭ የሚገፉ ምክንያቶችስ ምንድን ናቸው ዘጋቢያችን መለስካቸው አማሃ መንገድ ላይ ካጋጠሙትና ፈቃደኛ ከሆኑ የአዲስ አበባ ነዋሪዎች አንዳንዶቹን አነጋግሯል ቀጥሎ ይቀርባል አንዳንድ በዕድሜ ከወጣትነቱ ድንበር የዘለሉትን ልደባልቅ እንጂ በአብዛኛው ያነጋገርኳቸው ወጣቶችን ነበረ የችግሩ ዋና ሰለባዎች እነሱ ናቸውና ተገቢ ሳይሆንም አይቀርም ደግሞም በይበልጥ ትኩረት የሰጠዋቸው የዚህን ችግር መንስኤዎች በተሻለ ሁኔታ አፍታተው ሊገልጹ ይችላሉ ተብሎ ለሚገመቱት የከፍተኛ ትምህርት ተማሪዎች ነበረ። በአንጻራዊ መልኩ ነጻ ሆነው ለመናገር እንዲችሉ የሁሉንም ስም አልጠየኩም። አንዷን ወጣት በአሁኑ ጊዜ በስደት ከሀገር ከሚወጡት መካከል አብዛኛዎቹ ወጣቶች ናቸው ለምን ይመስልሻል ላልኳት፣ ስራ የስራ ጥረት አለ አንደኛ። ሁለተኛ ነገር ደግሞ ስራ ቢያገኙ የሚያገኙት ደሞዝ ኑሯቸውን ማሸነፍ አይችሉ። በዛ ደሞዝ አነስተኛ ነው የሚሰሩትን ያክል ያገኙ። በጣም ብዙ ይለፋሉ፣ ግን የሚያገኙት ብር በጣም አነስተኛ ነው። አንድ ሰው እንኳን ማስተዳደር የማይችል ያክል ደሞዝ ስለሆነ የተሻለ ያ ምንም ቢሆን ዝቅ አድርገው ራሳቸውን ሰርተው ወደ ውጭ ሄደው የተሻለ ብር ማግኘት እና ቤተሰብ መርዳት የተሻለ ነው ብለው ስለሚያስቡ አሁን እንደምንሰማው ከሆነ በብዛት ህይወትን ሊያሳጣ የሚችል እርምጃ እንደሆነ እየታየ ነው። ይሄ ሁሉ እያለ ምን አይነት ግፊት ቢኖር ነው ታዲያ ይሄ ህይወትን እስከመጣት ድረስ ያለ አደጋ ለመቀበል ዝግጁ የሚያደርግ ምንድን ነው? አብዛኛው በሰው ግፊት የሚሄዱ ይመስለኛል። በጓደኛ እና የሌሎችንም ደሞ ኑሮ በማየት ቤተሰብ ደግሞ እነ እንትና ቤት ልጆች እንደዚህ ተለወጡ ልጆቻቸው ልከውላቸው ናምን የሚል ነገርና በግፊት ደላሎችም ቢሆኑ ደግሞ አንዳንዴ እነሱም ግፊት ያደርጋሉ። በዛ በግፊት የሚሄዱ ይመስለኛል። ቀጥ ያገኘዋትን ወጣትና ለጥያቄዎች መልስ ለመስጠት ፈቃደኛ የሆነችውን ልጅ ሰዎች፣ በተለይ ወጣቶች ወደ ስደት የሚወጡበት ምክንያትና ግፊቱ ምን ይመስልሻል? አልኳት። አገራችን ላይ ያለው የኢኮኖሚ ሁኔታና የስራ ጥነት ችግር እና ሰራም ደግሞ የሚገባው ገቢ ማለት የሚያገኙት የብር መጠን ራሱ ያን ያክል አርኪ አይደለም። ስለዚህ ሰዎች አማራጫቸው ምንድን ነው? በቃ ለመሰደድ ነው የሚመርጡት። እና ደግሞ እዛ ሄደ ደግሞ ሰርተው የሚያገኙት ኢንካም ደግሞ ከዚህ በልጦ ያገኙታል። ስለዚህ ሰው ተሰደው የሚሄደው ውጭ ያለውን ሁኔታ ስለሚሰማና የብሩን ሁኔታ ስለሚሰማ ነው። አሁን ለምሳሌ ሄደው ያልተመቻቸው እንዳሉ አደጋ እንዳለ እየሰማን ነው። በአሁኑ ጊዜ በተለያየ ምክንያት ለስደት የሚነሱ ወጣቶች ያፈለጉበት ሳይደርሱ አደጋ እንደሚደርስባቸው እናያለን። ይሄ አደጋ ማያስፈራቸውን ብዙዎች እንደማየው ከሆነ አሁን የዚህ ምክንያቱ ያው ነው። ከዚህ የበለጠ ምክንያት አያስፈልግም ለመውጣት አንድ እኔ ኢንካሬጅ ማላረገው ነገር ቢኖር መሰደድን ኢንካሬጅ አላረግ። ስፔሻሊ ደግሞ ህገወጥ የሆነ መሰደድን በፍጹም ኢንካሬጅ አላረግም። በተቻለ መጠን በህጋዊ መንገድ ብንሄድ ጥሩ ነው። ካልሆነም ግን እዚህ ሀገር ተምረን መለወጥ የምንችልበትና መቀየሩ የምንችልበትን መንገድ ብንፈጥር ነው ብዬ ማስበው። በዚህ ጊዜ ያለው ነገር ምንድነው? የስራ ፈጠራ ነው የሚባለው። አንድ ደግሞ አማራጮችን መፈለግ ነው። ሁሌም በተማርንበት ብቻ እንደዚህ ገግመን አንድ ቦታ ብቻ እያየን እንትን ማለት የለብንም። ሌሎች አማራጮቻችንን መፈለግ አለብን። በየት በኩል ብንሰራ በየት በኩል እናድጋለን የሚለውንም ነገር ማየት አለብን። ስራ ደግሞ መናቅም የለብን ይሄን ነው በጣም ያስግናል። ከወጣቱ የእድሜ ክልል አለፍ ያሉ ናቸው ካልኳቸው መካከል አንዱ ለተመሳሳይ ጥያቄ የሰጡኝ መልስ ደግሞ የሚከተለው ነበረ። እንግዲህ ሰው ወደ ውጭ የሚሄደው የተለያዩ አማራጮችን ፍለጋ ነው። ማለት የተሻለ ኑሮ መፈለግ ነው። የተሻለ ኑሮ ሌላ ቦታ እናገኛለን ብለው አስበው ነው ሌላ ቦታ የሚሄዱት። አሁን በእኛ ሀገር ሁኔታ ያው አብዛኛው ወጣት ነው፣ አብዛኛው ህዝብ ወጣት ነው። ይህን ህዝብ ደግሞ ፕሮፐርሊ ወደ ስራ እንዲገባ ማኔጅ ካላደረግከው ሁሌም ስራ ፈላጊ ነው። ሁሌም የሚያስበው ስራ የት ጋር ነው የማገኘው ነው። ምንም አይነት ነገር ከፊቱ ብታስቀምጥለት ስራ የት ጋር ነው የማገኘው ብሎ ነው። ወደ ውጭ ነው በቃ ሁሌም። ስለዚህ ትልቁ ነገር ወደ ውጭ የማየቱ ነገር በኢኮኖሚ ራስን ለመደጎም ነው፣ በዋናነት በኢኮኖሚ ራስን ለማብቃት እራሳቸውን ለመርዳት፣ በእኛ ሀገር ደግሞ ያው እንደምታቆሙ ቤተሰብ መርዳት አለ። ቤተሰብን ለመርዳት እንደዚህ የመሳሰሉ ነገሮችን ለማድረግ፣ በአጠቃላይ ግን ኢኮኖሚው ነው። ይሄ ፍላጎት እንዳለ ከዘሮ ተጀምሮ የሚታወቀ ቢሆንም በአሁኑ ጊዜ ግን አደጋው እየከፋ እየታየ ነው። ይሄ ይሁን እንጂ ግን አሁንም ሰው እንኳን ያልሄደ ሄዶና መከራውን የቀመሰውም ተመልሶ ይሄዳል። ይህን ያህል እድል እዚህ የጠበበ ነው ማለት ነው? ነው ሌላ ምክንያት ይኖራል? አይ የስራ እድሉ ያን ያህል የጠበበ ነው ማለት አትችልም። መች ተሰራና ነው እዚህ ሀገር ላይ ኮ አልተሰራ፣ ምን ስራ ተሰራ? ትልቁ ነገር ምንድን ነው? ያሉትን የስራ ዘርፎች በደንብ አድርጎ ለይቶ ለሰዎች ምቹ በሆነ ሁኔታ ማቅረብ አንዱ እሱ ነው። ሁለተኛ ስራ ብቻ አይደለም። ለምሳሌ ሰዎችን የሆነ በሚፈልጉት የስራ ዘርፍ ካደራጃቸው በኋላ ሰርቪስ ላይ ሊሆን ይችላል፣ ምርት ማምረት ላይ ሊሆን ይችላል። እዛ ላይ ከገቡ በኋላ ያመርቱትን ምርት ወይም ደግሞ የሚሰጡትን አገልግሎት በአግባቡ የሚጠቀምላቸውን ነገር ካላመቻቸላቸው ብዙም ቫሊው የለውም። እዚህ ሀገር ላይ አሁን ያለውን ችግር የስራ ዘርፎ አለ ይሄ ይሄ ማገናኘት ችግር አለ። ዲማንዱም ሰፊ ሆኖ ግን የሚሄደው አንድ ቦታ ላይ ነው። በአብዛኛው የኛ ሀገር ገበያ አይተው ከሆነ አንድ ቦታ ነው ሰው የሚሄደው ወደ አንድ ሳይድ ነው የሚሄደው። ያንድ ላይ አይቶ የሚያስፈልገውን ነገር በአግባቡ ነው። አሁን ለስም ብቻ አይደለም መደራጀት ካለባቸው ለስም ብቻ መደራጀት የለባቸውም። ይሄን ያህል ወጣት በዚህ ቦታ በዚህ ቀበሌ በዚህ ወረዳ በዚህ ክልል ተደራጅቷል። ይሄ አይደለም ችግሩ። በመሰረታዊ መልኩ ሊለውጥ የሚችል ስራ መስራት አለበት። ለምሳሌ መንግስትን ብንወስድ የመንግስት ተቋማት አሉ፣ መንግስት በደንብ የሚያውቀው እነዛን ተቋማት ከለየ በኋላ፣ ሆስፒታሎችን ብንወስድ ሆስፒታል የአገልግሎት መስጫ ቦታ ነው። ከዛ አንጻር ሆስፒታሎች ውስጥ የሚፈለጉ ከውጭ በግዢ የሚወሰዱ በቀላሉ ከየትኛውም ገበያ ላይ የሚገዙ ተራ ነገሮች አሉ። ለምሳሌ የታማሚዎች ምግብ፣ ለምግብ የሚውሉ ግብዓቶች አሉ። በዛ ኤሪያ ላይ እጅግ በጣም ብዙ ሰው ማደራጀት ይቻላል። አንድ ሌሎች ነገሮች አሉ። እነዚህ ከመንግስትን ከእንደዚህ አይነት ገበያዎች ጋር ማገናኘት ትልቁ ነገር ትልቁ ነገር ምንድን ነው? ማደራጀት ብቻ ሳይሆን ገበያ ፈጥረ ወደ ስራ እንዲገቡ ገንዘብ የሚያገኙበትን ሚዝ በደንብ አድርገ መስራት አለበት። ይሄ ካልሆነ ምንም ብታቆምለት ይሄዳል። እሳት ከፊቱ ቢኖር ተሻግሮ ይሄዳል። እሳት በቃ ልሙት፣ እዚህ አልተመቸኝም፣ ገንዘብ እያገኘው አርለውም ነው የሚለው። እሱን ነው መለወጥ ያለብን እንጂ እዚህ ሀገር ላይ ችግር ችግር አለው የሚለው ምንም እንደኔ ብዙም ችግር ያለ አይመስለኝም። ችግሩ ግን ገበያና ገበያተኛው አለመገናኘት። ሌላዋ የጠየኳት ወጣትም የስደቱ መንስኤ የስራ ጦት ነው ትላለች። ታዲያ አሁን ከምንሰማውና ከምናየው አኳያ ስራ ማጣት ከሞትም ይከብዳል ብለሽ ታምኛለሽ አልኳት። ከዛ መሀል ያለፈላቸዋሉ ብለው ነው የሚያስቡት። ያንን ነገር እንደዛ በህገ ወጥ መንገድ ሄደው ቢያንስ ከመቶ አንድ የሚሆኑት አልፎላቸዋል ብሎ ያስባሉ። ስለዚህ እነሱ መጥፎ ጎኑን ሳይሆን በቃ በዛ በኩል ሄደው ጥሩ ጎኑን ነው የሚያስቡት። በቃ እንደርሳለን ምናምን የሚለውን ነው ሌሎች ባለፉበት መንገድ የደረሱ አሉ። አጋጣሚ የእድል ጉዳይ ሆኖ ፈጣሪ የሚረድቷቸው የደረሱ አሉ። በቃ እኛ እግዜር አብሮን አለ እንደርሳለን ብለው ስለሚያስቡ በቃ ያኛው ነው እንትናቸው። ለዚህ መፍትሄው ምንድነው ይመስልሻል? እንጂ ማለት እዚህ ሀገር ያለውን ሲትዌሽን አንድ ማስተካከል ነው። ስራ መፍጠር አንድ ነው። በተመረቅንበት ብቻ እንትን ማለት የለብንም። በውጭ ሀገር ስታንዳርድ እንኳን ካየነው ሁሉም ተመርቆ በተመረቀበት አያገኝም። መንገድ ጠራጊ እንኳን ይሆናል። እና የተሻሉ ስራ በመፍጠር ምናምን የሌለውን ነገር አይቶ ስራ መፍጠር ነው መፍትሄ ብዬ የማስበው። የስራ በወጣቶች በኩልስ ስራ በመፍጠር ረገድ ያለው ልፋትና ጥረት ወይም ሙከራ በሆነው ጊዜ በቂ ነው ብለሽ ታስቢያለሽ? አይ እሱ በቂ ነው ብዬ አላስብም። መፍጠሩ ሳይሆን የሚታያቸው ማለት ቤተሰብም አንድም ችግር አለ። ቤተሰብ ጋር ገንዘብ የሚሰጥ ለመፍጠር ምናምን ሳይሆን አንተ ተቀጥረ ስታመጣለት ነው ደስ የሚለው በቃ እሱ ነው ማለት ነው። ምክንያታቸው እሱ ነው። ቤተሰብ ከአንተ ነው የሚጠብቀው። እኛ ጋር አድጎ መጦር፣ ተምሮ መጦር የሚባል ነገር አለ በእኛ ሀገር። ባለ እንደ ውጮቹ አይደለም። ያ ነገር ስለሚይዛቸው ልጆቹ ነው ተሰደው እንትን ማለት ነው የሚያስቡት። ሌላው ሊያናግራቸው የፈቀዱት ሰው እንደሚሉት ለብዙ ወጣቶች የስደት መንስኤ በቂና ትክክለኛ መረጃ ማጣት ነው። ለእኔ ትልቁ ነገር በቂ ኢንፎርሜሽን አለማግኘት ይመስለኛል። የውጭው አለም ሊሰጠን የሚችለው ነገር ምንድን ነው የሚለውን ነገር በበቂ ሁኔታ አናጤ ነውም፣ ወይም ደግሞ በተለያየ አጋጣሚ ከውጭ ሀገር የሚመጡ ሰዎች ትክክለኛውን ኢንፎርሜሽን አይነግሩንም። ያላቸውን የተወሰነ ነገር ይዘው እዚህ መንተው፣ መንዝረው፣ አጊጠው ምናምን ሲታዩ እሱ እንደዚህ አይነት ደረጃ ላይ ከደረሰ እኔ ስለምን አልሞክረውም የሚል አይነት ግንዛቤ ያለ ይመስለኛል። ከኢትዮጵያም ይሁን ከሌላውም ዓለም እንቅስቃሴ ከማድረጉ በፊት ስለሚሄድበት ቦታ ሊያጋጥመው ስለሚችለው ነገር በጥንቃቄ ማየት እና መገንዘብ የሚያስፈልግ ይመስለኛል። ይሄ ነው ትልቁ ነገር። የኢትዮጵያ ምሁራን፣ ሌሎቹም ተሰባስበው በቂ ጥናትና ምርምር ከተደረገ በገቨርመንትም አካባቢ እንደ ፖሊሲ ሊያስቀምጡት የሚገባ ጉዳይ ሊኖር ይችላል። አንድ ሰው እዚህ ሀገር መኖር የማይችልበት የፖለቲካ ሲቹዌሽን ወይም ደግሞ በቃ በህይወትና በሞት መካከል ሲሆን ብቻ ነው። አለበለዛ ግን የኢኮኖሚ አኳያ ሊመጡ የሚችሉትን ችግሮች በተሻለ መጠን እዚሁ መቋቋም የሚገባም ይመስለኛል እንደኔ። ነገር ግን ወጣቶችን ኢንተርቪው ማድረግ ያስፈልጋል። በየአካባቢው በቂ ሪሰርች ማድረግ ያስፈልጋል። የነዛ ሪሰርች ውጤት ምን ሊመስል እንደሚችል ይሄ አመላካች ጠቋሚ ሊሆን ይችላል ብዬ እገምታለሁ። በጣም አመሰግናለሁ። አድማጮች አሁን ባህልና ማህበረሰብ የሰው ልጅ መግባቢያ ብቻ ሳይሆን ከማንነቱ መገለጫዎች አንዱ የሆነው የቋንቋ ነገር ሁሌም ያነጋግራል። የባህር ዳር ዩኒቨርሲቲ በርካታ ጥናታዊ ጽሑፎች የቀረቡበትን ሦስተኛውን አገር አቀፍ የአማርኛ ቋንቋ አውደ ጥናት በቅርቡ ነው ያካሄደው። ከጥናታዊ ጽሑፎቹ የአንዱን ይዘት ለናሙና እንቃኛለን። በዚሁ ጉባኤ ይፋ የተደረገውን የዩኒቨርሲቲውን የአማርኛ ቋንቋ ማበልጸጊያ ማዕከል ዓላማና አበይት ውጥኖችም በምሽቱ የባህልና ማህበረሰብ ቅንብር እንዳስሳለን። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ስሜ ሊቀ ሕሩያን በላይ መኮንን ነው። ከመጀመሪያው የቤተ ክህነት ትምህርት ወይም የአብነት ትምህርት ተምሬያለሁ ወደ አስራ ስምንት ዓመት ያህል አንድ አስር ዓመት ያህልም አስተምሬያለሁ። በዘመኑ ትምህርትም በኢትዮጵያ ቋንቋዎችና ስነ ጽሑፍ እንደገናም በስነ ልሳንና ፊሎሎጂ ከአዲስ አበባ ዩኒቨርሲቲ እስከ ሁለተኛ ዲግሪ ድረስ ተምሬያለሁ በስነ ጽሁፍም በኩል የተወሰኑ መጽሐፍት አበርክ አበርክቻለሁ ለትውልድ አሳትም ያለው። ሄሩት ካሳው እባላለሁ በባህር ዳር ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ ጽሁፍ ትምህርት ክፍል አማርኛ ትምህርት ክፍል መምህርት ነኝ። እንደዚሁም አሁን የአማርኛ ቋንቋ ማመጠጊያ ተቋም ዳይሬክተር እንግዶቼ በቅድሚያ ለጊዜያችሁ ሁለታችሁንም አመሰግናለሁ። እናንተ በቅርቡ የተሳተፋችሁበት በባህር ዳር ዩኒቨርሲቲ ሶስተኛው ሀገር አቀፍ የአማርኛ ቋንቋ ወደ ጥናት ተካሂዷል። በማከታተልም ዩኒቨርሲቲው የአማርኛ ቋንቋ ማበልጸጊያ ተቋም በቅርቡ ያቋቋመውን ተቋም ይፋ አድርጓል ወይም አስተዋውቋል በዚህ መድረክ ላይ እስኪ እነኚህ ሁለቱም ከዋናው ርዕሰ ጉዳይ ጋር የተዛመዱ ናቸውና ስለ ሶስተኛው አገር አቀፍ የአማርኛ ቋንቋ አውደ ጥናት ባጭሩ ግለጹልን። አሊቀህሩያን በዚህ አውደ ጥናት ላይ የጥናታዊ ጽሁፍም አቅርበዋል። እንግዲህ አውደ ጥናቱ ሁለት ቀን ነው የተካሄደ። ባልሰሳት ወደ ሀያ የሚሆኑ ጥናታዊ ጽሁፎች ቀርበውበታል። እና ያው ሁሉም ዋና ማጠንጠኛቸው ወይም ርዕሰ ጉዳያቸው የአማርኛ ቋንቋ ጉዳይ ነው እና ከዚህ ጠቅለል አድርጌ የማስታውሰው ምንድን ነው፣ አንድ ጽሁፍ በአንድ ምሁር የቀረበ ጽሁፍ ነበረ። ይሄ ፊደላትን እንቀንስ የሚል አስተሳሰብ ተመሳሳይ ድምጽ፣ ተመሳሳይ ወይም ተመሳሳይ ንበት ያላቸውን ፊደላት እንቀንስ የሚል አስተሳሰብ አለ። በተለይ ጎልቶ የሚታይ በአዲስ አበባ ዩኒቨርሲቲ ነው። እና በዚያ ጽሁፍ ላይ በጣም ጠንከር ያሉ አስተያየቶች ቀርበው ነበር። እኔ እንደ ተረዳሁት በአብዛኛው ፊደላችን አልበዛም፣ ፊደላችን መቀነስ የለበትም፣ ቅርሳችን ነው እና እንዲያውም ለትውልዳችን ማስተላለፍ አለብን። እነዚህ ሀሀሀ ሰሰ አአጸጸ የተባሉትን ፊደላት ከቀነስነ የነገውን ትውልድ ችግር ውስጥ ነው የምንከተው እስካሁን ያሉንን መረጃዎች ከደንጋይ ላይ ጽሁፎች ጀምሮ እስካሁን እጃችን ላይ ያሉንን የግዕዝም ይሁን የአማርኛ መረጃዎችን ትውልዱ በቀላሉ እንዳይረዳቸው ከማድረግ በስተቀር ሌላ አስተዋጽኦ የለውም የሚል ጠንከር ያለ በጥያቄም በአስተያየትም ተነስቶ ነበር። ወረቀት አቅራቢውም ያው የራሳቸውን አስተሳሰብ ይዘው ያው አስተያየታቸውን ወይም ያላቸውን አመለካከት ሰጥተዋል። ዶክተር በድሉ አቅጅራ ነበሩ እና ጠቅለል ብሎ ሲታይ ይህ ነው ዋናው አነጋጋሪ የነበረው የፊደል መቀነስ ጉዳይ ነው የነበር። መልካም ወደ ዶክተር ሂሩት ከመሄዴ በፊት እርስዎ በአማርኛ ቋንቋ ውስጥ የግዕዝ ባህርያት የሚል ጥናታዊ ጽሁፍ አቅርበዋል። ቀደም ብለው ከጠቀሷቸው ወደ ሀያ ይደርሳሉ ካሏቸው ካሏቸው የጥናት ጽሁፎች አንዱ የእርሶ ነበርና ምንድን ነው በጥናቶ የተላለፈ ጭብጥ ለታዳሚ የቀረበ ጭብጥ በአማርኛ ቋንቋ ውስጥ የግዕዝ ባህርያት እንደው ጥናቱና ለጥናቱ መድረክ የቀረበውን ያህልም ባይሆን ባጭሩ ለዚህ አድማጭ ለዚህ ሰዓት አድማጭ ተስማሚ በሚሆን መልኩ አጠር አድርገው እስኪ ስለ ጥናታዊ ጽሁፎ ጭብጥ ያስረዱን። ትክክል። ርዕሱ እንግዲህ ያው የተጠቀሰው ነው። በአማርኛ ቋንቋ ውስጥ የግዕዝ ባህርያት የሚል ነው። በዚህ ላይ ያቀረቡት ጽሁፍ ምንድን ነው የሚመለከተው? በአሁኑ ሰዓት ብዙ የሚጻፉ ጽሁፎች የብዙ ምሁራን ማስተሳሰብ አማርኛ ከግዕዝ ጋራ ብዙ ግንኙነት እንደሌለው ተደርጎ እንዲያውም ይሄ ሰሜናዊ ኢትዮ ሴሜቲክና ደቡባዊ ኢትዮ ሴሜቲክ የሚባል የቋንቋ ምድቦች አሉ። አማርኛ ከደቡብ ኢትዮጵያ ሴማዊ ቋንቋዎች ነው እንጂ ከሰሜኖቹ ከግዕዝ ከትግረና ትግረኝ ትግርኛ ጋር የሚያገናኘው ነገር የለም የሚል አስተሳሰብ አለ። ነገር ግን የእኔ ጥናት ያመላከተኝ አማርኛ የኩሽ ቋንቋ ተጽዕኖ፣ ወይም ደግሞ ሌሎች ኢትዮጵያ ውስጥ የሚነገሩ የኩሽ ቋንቋ ቤተሰቦች ተጽዕኖ የሚታየው በአረፍተ ነገር መዋቅር እንጂ በሌሎቹ ሰዋስዋዊ ባህሪያት በአጠቃላይ ከስሙ ጀምሮ ስሙ ራሱ አምሃራ ከግዕዝ የተወሰደ ነው አም ወገን ሀራ ጨዋ ጭፍራ የመሳሰለውን ትርጉም ይይዛል እና ከስሙ ጀምሮ ሀያ ስድስት ፊደላትን አራት ዲቃላ ፊደላትን እንደ ገና በሰዋሰዋዊ ባህሪ ከስም አወቃቀር፣ ከግስ፣ ከመስተዋድድ፣ ከመስተጻምር ከሌሎቹም አንጻር እንዳለ የግዕዝን ባህሪ ነው የወረሰ ከቃላት ክምችቱም አምሳ ሁለት ከመቶ የሚሆነውን ከግዕዝ ቋንቋ ነው የወሰደ የሚል ጠንከር ያለ ጥናት ነበር ያቀረቡት። ዶክተር ሂሩት ካሳው ወደ እርሶ ልሻገር። እርሶም በዚህ አውደ ጥናት ላይ ተሳትፈዋል እና በአውደ ጥናት ላይ ስለ ቀረቡ ጽሁፎችም ሆነ በአጠቃላይ ስለ አውደ ጥናቱ እንደ ታዳሚ ምን ይነግሩናል? እርሶ ወደሚመሩት የአማርኛ ቋንቋ ማበልጸጊያ ተቋም ከማምራታችን በፊት አውደ ጥናቱን በተመለከተ በሁለት ሺ አራት ነው ይሄ አውደ ጥናቱ የተጀመረው። አጀማመሩ የአማርኛ ቋንቋ አጠቃቀም ችግር አሳሳቢነት በዚህ አሳሳቢነት ምክንያት የተመሰረተ ጉባኤ ነው። ልክ እንደ አለፉት የምርምር አውደ ጥናቶች ሁሉ በዚህ አመትም የቀረበው የቋንቋ አጠቃቀሙ የአማርኛ ቋንቋ አጠቃቀም ትምህርትን በተመለከተ የመገናኛ ብዙኃን አጠቃቀም እና ፊደሎችን በተመለከተ ቀርቧል። በሁለተኛው ዘርፍ ደግሞ ባህልን የተመለከቱ ፎልክሎር የምንላቸው ማለት ነው አለባበስን እደ ጥበብን የመሳሰሉ ባህል ነክ የሆኑ ምርምር ወረቀቶች ናቸው የቀረቡት። በአጠቃላይ ብዙ ታዳሚ የነበረበትና ወደ ሀያ የሚጠጉ ወረቀቶች የቀረብበት አውደ ጥናት ነበር። ስለ አውደ ጥናቱ ይዘት አቀራረብ፣ አጀማመር ጭምር መሰረት ያገኘን ይመስለኛል። በቀጥታ ወደ ባህር ዳር ዩኒቨርሲቲ የአማርኛ ቋንቋ ማበልጸጊያ ተቋም ጉዳይ እንለፍ። ይሄ እያደር እየከፋ የመጣ የሚመስለውና ቀደም ብሎም ዶክተር ሂሩት እንደገለጹት በአማርኛ ቋንቋ ውስጥ የሚታየው አሳሳቢነት የዚህ ተቋምም መመስረት ምክንያት ሊሆን ይችላል የሚል ግምት ማሳደር ይቻላል። እስኪ ስለ ተቋሙ ዓላማና ውጥኖች ባጭሩ ያስረዱ ዶክተር ሂሩት ከሁለት ሺ አራት ጀምሮ ዩኒቨርሲቲ በዚህ ጉዳይ ላይ ስራውን እንደጀመረ ቅድም እንደ በአውደ ጥናቱ የተጀመረው ነገር ያሳየናል። ሆኖም ግን ችግሩን መቅረፍ የሚቻለው እንዲሁም ቋንቋውን ማሳደግ ማበልጸግ የሚቻለው ከምርምር የሚገኙትን ውጤቶች ወደ ተግባር ሲቀየር ነው። በአጋጣሚም ደግሞ ያው ዩኒቨርሲቲያችን የምርምር ዩኒቨርሲቲ ከሚባሉት አንዱ ዩኒቨርሲቲ ነው። የራሱ ራይም አለው። ከሀያ ሀያ ሀያ አምስት ላይ ከአስር ዩኒቨርሲቲዎች አንዱ ዩኒቨርሲቲ እሆናለሁ የሚል ተቋ ራይ አለው። ይሄን ራዕይ ለማሳካት እንግዲህ ብዙ የምርምር ተቋሞች አሉት። ከዚህ የምርምር ተቋሞች ውስጥ ደግሞ አሁን እንግዲህ ይሄን የቋንቋ ማበልጸጊያ ተቋም የአማርኛ ቋንቋን ችግርንና ወደፊትም ማደግ አለበት የሚለውን የጥናት ውጤትና ተግባራዊ ጉዳዮችን መሠረት አድርጎ ነው የተመሠረተው። እንግዲህ ለምስረታው ዋናው ትልቁ ነገር የሚታዩት ችግሮች ብቻ ሳይሆኑ አሁን አስተካክለን አለመናገራችን አለመጻፋችን፣ የነበረው አጠቃቀም እየቀነሰ መምጣቱ ብቻ ሳይሆን በቋንቋው መጠቀም ከሚገባን በታች እየተጠቀምንበት ነው የሚል አንድ ሌላም ተጨማሪ ሀሳብ አለ። ሀሳቡ ይቀጥላል፣ ውይይቱም እንዲሁ። አድማጮች፣ የምሽቱ ዝግጅታችን በዚሁ ያበቃ። አሁን የትግርኛው ፕሮግራም ይቀጥላል። በእኛ በኩል ሰላም፣ ደህና እደሩ። Gidi gidi na gidi